ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታቸዋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ለዛሬ አርብ ግንቦት 28 ቀን 2007 ዓ.ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጃችሁ ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጂት ታዬ እንስማ። ጤና ስጥልኝ እንደምናመሻችው በናይጄሪያ የአዳማዋ ክፍለ ሀገር ዋና ከተማ በሆነችው በዮላ ውስጥ በደረሰ የቦምብ ፍንዳታ ከሰላሳ የሚበልጡ ሰዎች መገደላቸውን የሀገሪቱ ባለስልጣናት ገልጸዋል። ክፍለ ሀገሯ ጽንፈኛው ቡድን ቦኮ ሀራም አብዝቶ የሚንቀሳቀስባት ነች። የናይጀሪያ ብሔራዊ የአጣዳፊ ጉዳዮች አስተዳደር መስሪያ ቤት ተጠሪ የሆኑት ሳአድ ቤሎ እንደተናገሩት ፍንዳታው ትናንት ከመሸ የደረሰው ሰው የሚበዛበት ጅማታ የሚባል ገበያ ውስጥ ገበያተኞች ነጋዴ ሳይነሳ ለመገዛዛት ይሯሯጡ በነበሩበት ሰዓት ነው። ቢያንስ 31 ሰዎች መሞታቸውና ሌሎች 38 ሰዎች ደግሞ ቆስለው በአካባቢው በሚገኙ ሆስፒታሎች እየታከሙ መሆናቸውን የብሔራዊ የአጣዳፊ ጉዳዮች አስተዳደር መስሪያ ቤቱ ተጠሪ ተናግረዋል። ቦኮ ሀራም በተደጋጋሚ በአካባቢው ተመሳሳይ ጥቃቶችን ሲያደርስ እንደነበረ ቢታወቅም ለዚህኛው ጥቃት ኃላፊ ነኝ ያለ ወገን እስካሁን አልተሰማም። የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናትና ዲፕሎማቶች ሩሲያ በዩክሬን ለምትፈጽማቸው ወታደራዊ ተግባራት ምን አይነት አጸፋ እንደሚሰጥ ለመነጋገር ጀርመን ስቱትጋርት ውስጥ ተሰብስበዋል። ሞስኮ ስለማት ስለምታካሂደው ወረራ በዩክሬን ማለት ነው። በዩናይትድ ስቴትስ አጋሮች ዘንድ ያለውን ስጋት አስመልክቶም መፍትሄ ለመፈለግ መሆኑ ታውቋል። በዩክሬን ጦር ሰራዊትና በሩሲያ በሚደገፉት አማጽያን መካከል ውጊያው እየተቀጣጠለ መሆኑ ይሰማል። ዛሬ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በዩናይትድ ስቴትስ የአውሮፓ እዝ መምሪያ በአህጉሪቱ ከሚገኙት ጀነራሎችና አምባሳደሮች ጋር ስብሰባ ያደርጋሉ ተብሏል። የኖቤል ተሸላሚዋን ማላላ ዩሴፍ ዛይ ላይ ለሴቶች ልጆች ትምህርት በመሟገቷ ምክንያት ጥቃት በማድረስ ተፈርዶባቸው ከታሰሩት አስር ሰዎች መካከል ስምንቱ መለቀቃቸውን የፓኪስታን የፖሊስ አዛዥ አስታወቁ። የፓኪስታን የስዋት ሸለቆ ፖሊስ አዛዥ ሲናገሩ ስምንቱ ሰዎች ማስረጃ ስላልተገኘባቸው ተለቀዋል ሲሉ ነው። ለምዕራባውያን መገናኛ ብዙኃን የገለጡት ሌሎች የፓኪስታን የጸጥታ ባለስልጣናትም የእስረኞቹን መለቀቅ አረጋግጠዋል። በመጨረሻም የኢራቁ የቀድሞ የሳዳም ሁሴን ዘመን ጠቅላይ ሚኒስትር የነበሩት ታሪክ አዚዝ ማረፋቸውን የሀገሪቱ ባለስልጣናት ገለጹ። የሰባ ዘጠኝ ዓመቱ ታሪክ አዚዝ የውጭ ጉዳይ ሚኒስትርም ነበሩ። ከሳዳም ሁሴን እጅግ ታማኝ አማካሪዎች አንዱ እንደነበሩም ይነገራል። ታሪክ አዚዝ የሀገሪቱን ሺሀዎች በመጨቆንና በማሳደድ ወንጀል ሞት ተፈርዶባቸው እንደነበረ የሚዘነጋ አይደለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጆ ይታየን። ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ በ2ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ14 31 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ባለፉት ስምንት ወራት ከግዢ ጋር በተያያዘ ብቻ መንግሥት ሊያጣ ሊችል የነበረውን ከ600 ሚሊዮን ብር በላይ ገንዘብ ማዳኑን ገልጿል። የተሻለ ደሞዝ ፍለጋ ከኮሚሽኑ የሚፈልሰው የሰው ኃይል የገጠመው ከባድ ችግር እንደሆነም ኮሚሽነሩ ለተወካዮች ምክር ቤት ገልጸዋል። መለስካቸው አመሃ ተከታትሏል። ዛሬ የኮሚሽኑን የ2007 በጀት ዓመት የ11 ወራት የእቅድ አፈጻጸም ዘገባ ለሕዝብ ተወካዮች ምክር ቤት ያቀረቡት ኮሚሽነር አሊ ሱሌይማን ዘገባቸውን ልዩ ልዩ የስራ እንቅስቃሴዎችን በዳሰሱ ክፍሎች አደራጅተውታል። ከነዚህ የኮሚሽኑ የሥራ እንቅስቃሴዎች አንድ ብለው ያሉት አስቸኳይ የመከላከል ስራዎችን ነው። አቶ አሊ ሱሌይማን ሕግን ባልተከተለና በተሳሳተ መልኩ እየተፈጸሙ መሆናቸውን የሚጠቁም መረጃ ሲደርስ ጉዳዩን የማጣራት ስራ በማከናወን ተገቢው የማስተካከያ እርምጃ እንዲወሰድ እንዲሁም ግልጽነትና ተጠያቂነት ያለው ፍትሐዊ አሰራር በየተቋማቱ እንዲሰፍን የማድረግ ስራ ኮሚሽኑ እንደሚያከናውን ገልጸው ይህም ባልተገባ የግዥ አፈጻጸም ስርዓት ሊባክል የሚችል ሀብትን የማዳን ስራን የሚያካትት ነው ብለዋል። በዚህ አኳያ ኮሚሽኑ እስካለፈው ሚያዝያ 30 ቀን 2007 ዓ.ም ያከናወነውን አቶ አሊ ሱሌማን ገልጸዋል። ከዚህ አንጻር በተያዘው በጀት ዓመት ግልጽነት የሌላቸውና ከሕግና ስርዓት ውጭ የሆኑ ግዢዎችን በማረም ተፈጻሚ እንዲሆኑ በመደረጉ የዚሁ ተግባር ዋነኛ ዓላማ የሆነውን የተቋማትን አሰራር ለማስተካከልና ፍትሐዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል። ለምክር ቤቱ የቀረበው ይህ የኮሚሽኑ ሪፖርት እንደሚያመለክተው እንደዚህ ያለ አግባብነት የሌላቸው ወይም ህገወጥ ግዢ በአብዛኛው የተከናወኑባቸው ከፍተኛ የትምህርት ተቋማት ናቸው። ለምሳሌ በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና በአርባ ምንጭ ዩኒቨርሲቲ ከፍተኛ የመንግስት ገንዘብ ከአደጋ የዳነባቸው ተቋማት እንደሆኑ በዘገባው ተመልክተዋል። ከአደጋ ተረፈ ከተባለው 645 ሚሊዮን ብር ላይ የአርባ ምንጭ ዩኒቨርሲቲን ሳይጨምር 598 ሚሊዮን በተጠቀሱት ከፍተኛ ትምህርት ተቋማት ውስጥ አደጋ አንዣቦበት የነበረ የመንግሥት ሀብት እንደነበረ ሪፖርቱ ያመለክታል። ኮሚሽኑ የሚያከናውናቸው ሥራዎች ለሕዝቡ ምን ያህል እርካታ ይሰጣል ለሚለው ጥያቄም ጥናት እንዳስጠና ኮሚሽነር አሊ ሱሌማን አብራርተዋል። በኮሚሽኑ በየሁለት ዓመቱ የሚካሄደው ሀገር አቀፍ የዳሰሳ ጥናት የጸረ ሙስና እንቅስቃሴ ላይ የህብረተሰቡ ወይም የባለድርሻ አካላት የእርካታ ደረጃ ለማወቅ በአዲስ አበባ በድሬዳዋና ና በተወሰኑ የክልል መስተዳደር ዋና ዋና ከተሞች ናሙና ተወስዶ በተካሄደ የዳሰሳ ጥናት በኮሚሽኑ የፀረ ሙስና ትግል እንቅስቃሴ ላይ በጣም ከፍተኛ እርካታ አለን ያሉት 4602 ሲሆኑ፣ መካከለኛ እርካታ አለን ያሉት 351፣ በጣም ዝቅተኛ ዝቅተኛ እርካታ ያሉት 128 ሲሆኑ፣ አናውቅም የሚሉ ምላሽ የሰጡት ደግሞ 10 መሆናቸው በተደረገው ጥናት ተረጋግጧል። የኮሚሽኑ ሪፖርት እንደሚለው እየተከናወኑ ያሉ የሙስና ተግባራትን በተለያየ ደረጃ ለመከላከልና ለማምከን ከሚያከናውናቸው ተግባራት ጀምሮ በአስተሳሰብ ደረጃ ሕዝቡ ሙስናን እንዲጠየፍ ለማድረግ በርትቼ እየሰራው ነው ይላል። ይሁንና በቅዱ ዘመን ኮሚሽኑን ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውሱንነት እንደሆነ ይገልጻል። በቅድ ዘመኑ ኮሚሽኑ ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውስንነት በተለይም ለተሻለ ጥቅም የሚደረገው ፍልሰት ያስከተለው ከፍተኛ የሰው ኃይል የባለሙያ ጥረት ነው። ከፓርላማ አባላት ከቀረቡት ጥያቄዎችና አስተያየቶች መካከል በኮሚሽነሩ በተጠቆመው የሰው ኃይል ፍልሰት ላይ ያነጣጠሩ ነበሩበት ችግሩን ከኪራይ ሰብሳቢነት ጋር ያያያዙ አስተያየቶች ተሰንዝረዋል። የአመለካከት ለውጥ እንዲመጣ ጥረት መደረግ እንዳለበት የጠቆሙ አስተያየቶች ነበሩ። የኮሚሽነር አሊ ሱሌማን አስተያየት ደግሞ ይህ ነበር። ምናልባትም ብዙ ጊዜ ልናነሳው የማንፈልገው የሰው የኢኮኖሚ አቅም፣ የክፍያ መጠን አብረን ማሰብ ያለበት ይመስለኛል። መቼም ልጁ ታሞበት ማሳከሚያ ያጣ የመንግስት ሰራተኛ አይሳሳትም አትበሉ። ለልጁ ቤት ሲዳቦ መግባት የሚሳነው አባት ልጁ በረሃብ እንዲሞት ይፈቅዳል ብላችሁ አታስቡ። ስለዚህ ትክክለኛ ችግሩን ለመፍታት ትክክለኛ ፕሮብሌሙን ማወቅ እና ትክክለኛ ሶሉሽን መፈለግም አብሮ ማየት ይጠይቅ ይመስለኛል። ስለዚህ ብዙ ጊዜ ብንነግረው ብንነግረው ሌላ የሚያሸንፈው አደጋ አለ። ከኛ ንግግር ከኛ ዲስኩር ያለፈ የሚያሸንፈው ነገር አለ፣ ጠንካራ ነገር አለ። ስለዚህ ያንን ማየት የሚጠይቅ ይመስለኛል እና የተቀናጀ ስራ መሰራት ያለበት መሆኑን ለመግለጽ ፈልጌ ነው። የተወካዮች ምክር ቤት አባላት ሊያነሷቸው ጥያቄዎች ኮሚሽነሩ መልሶ ሰጥተዋል። ሙስናን በሚፈለገው መጠን እንኳ ዝቅ ለማድረግ ገና ብዙ ድካም እንደሚጠይቅም ኮሚሽነሩ አስገንዝበዋል። መለስ ካችሁ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በፊፋ የተፈጠረው ቀውስና የፕሬዝደንቱ ሴፕ ብላተር ከኃላፊነት ለመልቀቅ መወሰን ከፍተኛ ትኩረት ስቧል። ሴፕ ብላተር ለአምስተኛ ጊዜ በተመረጡበት ጉባኤ ላይ የተሳተፉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ጁኔይዲ ባሻ ቲልሞ ድምፅ ከሰጡት የብሔራዊ ፌዴሬሽን መሪዎች አንዱ ናቸው። አፍሪካ በብላተር አመራር ያገኘችው ጥቅም በገንዘብ የሚቆጠር በአይንም የሚታይ መሆኑን አብራርተዋል። ለምሳሌ በዓመት 250,000 ዶላር የነበረው የኢትዮጵያ እግር ኳስ ፌዴሬሽን ድርሻ 750,000 ዶላር መድረሱንም አስረድተዋል። ሴፕ ብላተር ከኃላፊነት ለመልቀቅ የደረሱበትን ውሳኔም የተጠበቀ አልነበረም ብለዋል። ወደ ዝግጅቱ ተመረጡ፣ እናንተም ነበራችሁ ምርጫው ላይ። ሴፕ ላተር ድርጅቱን ወደ ተሻለ አቅጣጫ እንደሚመሩ ንግግር አደረጉ። ከአራት ቀናት በኋላ ያልተጠበቀ ጋዜጣዊ መግለጫ ጠሩ። ጋዜጣዊ መግለጫው እንዲያውም በፕሮግራም የተያያዘ አልነበረም ነው የሚለው። ከዛም ከጥቂት ወራት በኋላ አካላፊነታቸው እንደሚለቁ ተናገሩ። ይሄን ጠብቀውት ነበር? እርስ አልጠበቁም አልጠበቅንም። ምክንያቱም ምርጫ ተብለን ተጠራን፣ ምርጫ ተፈጸመ። ከዚህ ጀምሮ ፕሬዚዳንቱ እየቀጥላሉ አሉ፣ አብረን እንሰራለን ብለው ቃለ መሀላ እኛው ፊት ፈጸሙ። ስለዚህ እኛም ከዛ በተረፈ ግን የሰክሬት ሚስጥራዊ ሚኒስትራዊ ድምጽ ስለሆነ እያንዳንዱ ሰው በእጁ የተከተተ ነው ብሎ መናገር ስለማይቻል ነው። ግን ከደጅም ሲወጣ በግልም ከሚናገረው በስብሰባ በአፍሪካን ስብሰባ ላይም ከሚገለጸው ስናይ ግን ሴፕ ብላተርን ለመምረጥ አፍሪካዎች የተዘጋጁ ምንም ጥርጥር የለውም። የሁሉ ድምጽ ደግሞ ዝም ብሎ አይመጣም። እዛ መቶ ሰላሳ ሶስት ድምጽ ነው ኢቨን ከቢን አሊ ጋር ፕሪንስ አሊ ጋር ሲደረገው የነበረው እዛ ሰባ ሶስት ነው የተገኘው። እዚህ መቶ ሰላሳ ሶስት የሁሉ ድምጽ ዝም ብሎ ሊመጣ አይችልም። ስለዚህ በዚህ መሰረት ሲታይ አፍሪካ ለሴፕ ብላተር ድምጻቸውን ሰጥቷል ማለት ይቻላል። አንዳንድ ወገኖች የሚጠይቁት ጥያቄ አለ። አፍሪካ ና ሴፕ ብላተር ምንድን ነው ያለው በመሀል ያለው ነገር አፍሪካ ያለ ምንድን ነው ብላተርን የበለጠ የሚደግፉት ባለፉትም ዓመታት ብላተር ከአፍሪካውያን ድምጽ እንደነበራቸው ይታወቃል። ከአፍሪካ እግር ኳስ ኮንፌዴሬሽን ከካፍም፣ እንዲሁም አባላት ከሆኑት ከብሔራዊ ፌዴሬሽኖችም ጭምር። ይሄ ምንድን ነው ለኔ የሚታየኝ በእውነት ለመናገር ሴፕ ብላተር ለምሳሌ በአፍሪካ ይዘጋጅ ተብሎ ያለማወጫ ሲደረግ ብዙ የአውሮፓ ወገኖች በአፍሪካ ይዘጋጅ ብሎ ነበር። አፍሪካ የማዘጋጀት አቅም የላትም የሚል ነገሮች ይነሱ ነበረና፣ ሴፕ ብላተር በዚህ ጊዜ ሽንጣቸውን ከትሎ ለአፍሪካ ተከራክረዋል ባይ ናቸው። የተለያዩ ደግሞ በአፍሪካ ውስጥ ዲቨሎፕመንት እንዲደረጉ የተለያዩ ፕሮጀክቶች እንዲኖሩ የተለያዩ ስልጠናዎች እንዲኖሩ እግር ኳስ ስልጠናዎች፣ ስለዚህ ምን ማለት ነው? በእግር ኳስ ዙሪያ ልማት እንዲመጣ በአፍሪካ ከፍተኛ ስራ ሰርተዋል ነው። ይሄ ነው የአፍሪካኖች አስተሳሰብ። ሌሎች ደግሞ አፍሪካኖች ለምን እንደሚመርጧቸው ዝንባሌ እንዳላቸው ደግሞ እንደዚህ የማይረዱበት ጊዜ አለ አፍሪካ ዳ ስለሆነ የተወሰነ ነገር ስለሚሰጣቸው ነው የሚሉበት ጊዜ አለ። የተወሰነ ማለት እነዚህ ፕሮጀክቶች ራሱ በየራሳቸው አገር የማካሄድ አዝማሚው ዝቅተኛ ስለሆነ ልማቶችን የማካሄድ እንደገና ስልጠናዎችን የማካሄድ ካፓሲቲው በትንሽ ስለሆነ እንደ ሌላ ሀገር ስላሉ እንጂ የሚወዱት ይህም ፉትቦል መደረግ ያለበት ነው የሚሉት። ግን እንደ አፍሪካ አስተሳሰብ በፊት አልተደረገም ነው። በፊት ለአፍሪካ እንዲ ትኩረት አልተሰጠም ነው። አሁን ፈርጠትና ለምሳሌ አንድ የአልጀዚራ የስፖርት ተንታኝ የጻፈውን እያየው ነበረ። ቻርተር በብሔራዊ ፌዴሬሽኖች የሚወደዱ ነገር ግን በእግር ኳስ አፍቃሪው የሚጠሉ ሰው ናቸው ይላል። እሱ ድምዳሜ ነው ይሄ። ምክንያቱም ብሔራዊ ፌዴሬሽኖች የሚወዷቸው ጥቅም ስለሚገኝ ነው። ገንዘብ ፋይናንሻሊ ተጠቃሚ ናቸው በብላተር የሚል ነገር አለ። እሱ ነው እየነገሩኝ ያሉት። እሱ ብቻ አይደለም። ቲካሁን በኛ አገር እንደ አምቡ ጎል ፕሮጀክት አይነት ማለት ነው ይሄ አሁን በመሬት ላይ የተሰራ ስራ ነው። ስልጠናዎች አሁን በየጊዜው ይሰጣሉ። ይህ በመሬት ላይ የሚሰሩ ናቸው። ይሄ ለምን አያስወድድም? ለፌዴሬሽኖችን ቢሆን ኦፊሻል እኮ ሚላክ አለ። እኛ አሁን በፊት 250 ሺ ዶላር ይላክ ለናል በካዝና በህጋዊ እናስገባለን። በየአመቱ 500 ሺ ደረሰ፣ 750 ሺ ደረሰ። ይሄ አሁን ሲመጣ እንግዲህ ምን ይሄ ድብቅ እኮ የለውም። እኛ አካውንቲንግ ወዴትም አይቶ የምናስገባው ነገር ነው። ስንት ደረሳሉ መጀመሪያ የሚላከው ይሄን ያህል ነበር። አሁን ይሄን ያህል እስከ ሰባት መቶ ሀምሳ ሺ አሁንም ደግሞ ወደ ሚሊዮን እናሳድጋለን ሲባል ሁሉ ደብዳቤ መጥቶ ነበር። ፊፋ ማለት ከፊፋ ማለት ነው። ይሄ እንግዲህ በየአመቱ የኢትዮጵያ እግር ኳስ ፌዴሬሽን የሚያገኘው የሚያገኘው ማለት ነው። ይሄ ሲጨመር ይሄ ፌዴሬሽን በዚህ ቢወደው ምን ጥፋት አለ? የምናውለው አገሩ ስላለ ስራ ነው። ኦፊሻሊ ነው የሚመጣው። በድብቅ አይደለም። በባንክ አካውንት በህጋዊ ነው የሚመጣው ና ይሄ ነገር ነው ና በዚህ ደረጃ ማየት ነው የሚያስፈልገው ና የፋይናንሳል ችግርን እኮ መቅረፍም አንድ ስራ ነው። በግል ከሆነ ግን ሌላ ጉዳይ ነገሮችን እንደዚህ ነው ማየት ያለብን። ና በኛ በአፍሪካን የአፍሪካ ውጭስ የሚ ስናነብ እንግዲህ ከልማትና ከእግር ኳስ እድገት አንጻር ነው ለአፍሪካ ትኩረት አንጻር ነው ድጋፉ ለ ብላትር ያላቸው ጊዜው እነ የሙስና ክሶች የመጡበት ሰዓት፣ የቀድሞና የአሁኑ የፊፋ አመራሮች የታሰሩበት ጊዜ ከምርጫው ጋር ከፊፋ ኮንግረስ ከሚካሄድበት ጊዜ ጋር ተገጣጠመ። አንዳንድ ወገኖች ሁኔታው የተነሳው አሁን ጊዜው የተመረጠው የዓለም ዋንጫን በማጣታቸው ያጡ አገራት ማለት ነው ኮ ለኳታር እና ለራሻ የተሰጠው ለእኛ ይሰጣል የሚል ለእኛ ይሰጥ የሚል ስሜት የነበራቸው ሀገራት በእነሱ ግፊት የመጣ ነው የሚሉም ትልቁ እንዲሁም ያው ከዚሁ ፊት በብዛት የሚሰማው ትሆን የሚሰማው ድምጽ ለኳተር የተሰጠው በዚህ ወይዘር ውስጥ በዚህ ክላይሜት እንዴት እዛ ተሰጠ፣ ራሺያ የተሰጠ አላግባብ ነው፣ እንግሊዝ ጠይቀው፣ ሌሎች ጠይቀው የሚል ነገሮች በጣም ጎልተው ይወጡ ነበር። አሁንም ቢሆን አንዳንዶች ከተነገረ በኋላ ሪቨርዝ ሊሆን ይችላል እኛ እያሉ የሚናገሩ አሉ። ስለዚህ ምን ለማለት ነው የሆነ ግፊቶች እንዳሉ ግን ምንም ጥርጥር የለውም። በጭብጥ ይሄኛው ወገን ይገፋል ያኛው ተብሎ መናገር ባይቻልም ፕሌጀሮች እንዳሉ ግን ግልጽ ነው። አንደኛ ከተመረጡ በኋላ በምን ፕሌጀር ነው የለቀቁት? ምን ሆነ ነው? እሱ እራሱ አንድ ጥያቄ ነው። አጨብጭቦ ሰው ከወጣ በኋላ እሳቸው ስራለ ካሉ በኋላ በዚህ መሀል የመጣው ምንድን ነው ቢባል እንግዲህ ሙሉ በሙሉ አልተናገሩ ይሆናል እና ምንም በጉባኤ ብመረጥም ያልወደደኝ ወገን አለ አይነ ነገር ነው? ቀረባቸው ከእሳቸው ድምጽ የሚሰማና ይሄ አንድ የሆነ ፕሬዠር እንዳለ ያሳያል። አቶ ጁነይዲ ባሻ ቲልሞ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜው። በአሜሪካ ድምጽ ሬዲዮ አድማጭስም አመሰግናለሁ። በመጨረሻም ባህልና ማህበረሰብ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ቢጁራን ዘረ ኢትዮጵያ በእንግሊዝኛው ምሕጻረ ቃል ሲድ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓት በቅርቡ እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማኅበረሰብ ፕሮግራም እንደ ወትሮ ሁሉ የ23ተኛውን ዓመት ክብረ በዓል ተከታትሎ በሥነ ሥርዓቱ ከተወደሱ የዓመቱ ምርጦች በአንዱ ታሪክ ዙሪያ ባለፈው ሳምንት ጀመር ያደረገውን ዝግጅት ተከታይ ለምሽቱ ይዞ ቀርቧል። ከሕይወት በኋላ ተሸላሚው የቀድሞው የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትዕዛዝ አክሊሉ ሀብተ ወልድ ናቸው። የተሸላሚውን ታሪክ ለመድረኩ ያቀረቡት የቀድሞው የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲና ጋዜጠኛ ዘውዴ ረታን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የአሁኑንም ሳምንት ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። ከሕይወት በኋላ የተሸለሙት ጸሐፌ ትዕዛዝ አክሊሉ ሀብተወልድ ለሽልማት የበቁበትን መሰረታዊ ነገር በመመልከት እንጀምር። ለዚህ ትውልድስ የሚተዋወቁት እንዴት ነው? በጣም ጥሩ። እንደሚታወቀው ለሀገር ያገለገለ ለሀገር የደከመ ለሀገር የጣረ ሰው አላግባብ ፍርድ ተሰጥቶት የሞተ የተገደለ የተሰቃየ፣ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደ ኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይህ በጻዛዛ ክሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየ አጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርጓል። የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በህይወታቸው በነበሩበት ዘመን በስልሳ አመት ውስጥ የተገደሉት በስልሳኛው አመታቸው ነው እና ሰላሳውን አመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከሰላሳዎቹ አመታት ውስጥ አስራ ሰባቱ አመታት ኢትዮጵያን በ የዓለም ሸንጎ ፊት በተደረገው ክርክር፣ ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና በከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና ለምን አንድ ነገር አናደርግም? ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲሄድ በእንዲህ አይነት ጎዳና ላይ በመመራቱ ወደፊትም የሚቀጥሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ዜና መንገድ ነው ብዬ ነው ማስበው። መልካም የአክሊሉ ሀብተወልድን የሰላሳ አመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የአስራ ሰባት አመቱን በእርሶ ጽሁፍ እንደ ተገለጠው በዲፕሎማሲው ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው። ታላቅ ገድል ያላቸው በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ሕግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን ስለ ትምህርት ዝርዝሩ ሁላችሁም እየመስካችሁ ያለፋችሁበት ነው። ጸሐፌ ትእዛዝ አቶ አክሊሉ አብቶል ብለን እንጀምር እንዳንድ ኢትዮጵያዊነታቸው እሳቸው አዲስ አበባ በዳግማዊ ሚኒክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ ከጦርነቱ በፊት ነው፣ ግብፅ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የህግ ትምህርት የተማሩ ሶርቦን ዩኒቨርሲቲ ህግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በህግ ሊሳንስ ወይም በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ ኤል ኤል ቢ የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ በዲፕሎማ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለውት ሆት ዜቲድ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ አንድ ሺህ ልጆች ቀርበው እንደሆነ መቶ ልጅ እንደዚህ፣ ምናልባት ሰማንያ ልጅ ያልክ ይሆናል እዛ ውስጥ ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎማዎች የህግ፣ የፖለቲካ ሳይንስ እና የዚህ የሆፕሲቲት ኮሜርሲያል የተባለው ትምህርት ቤት መልካም አምባሳደር ዘውዴ የጀመሩበት ብቻ ሲሆን እነኚህን ሁሉ የገለጿቸውን የትምህርት መስኮች አጠናቅቀው ኃላፊነትም የተቀበሉት ገና በወጣትነታቸው ነው። ከጊዜው አንጻር እስኪ ያስረዱን ይህ እንዴት ሊሳካ ቻለ? እንግዲህ በዛን ዘመን የጣሊያንን ወረራ ለማመልከት ጃሜ በስደት ወደ ጄኔቭ መጡ እና በዚያን ጊዜ አክሊ ውጭ ትምህርታቸውን ጨርሶ ወደ ኢትዮጵያ ለመመለስ አስበው ነበር፣ የማይቻል ሆነ። ጃንሆይ ሲመጡ ጠብቀው ተቀበሉ። ጃንሆይ በዤኔቭ ንግግር በሚያደርጉበት ጊዜ ከጃንሆይ የስራ ረዳቶች መካከል እንደነ ሎሬንሶ ታእዛዝ፣ እንደነ ሳዛዞ ወልደጊዮርጊስ የመሳሰሉት ሰዎች ነበሩ። ከእነሱ ጋር ሆነው የሚቻላቸውን አገልግሎት አበርክተዋል። ከዚያ በኋላ በፓሪስ የነበሩት የኢትዮጵያ ባለሙሉ ስልጣን እንደራሴ እኔ በእድሜም በምንም ከእንግዲህ ወዲህ የስደት ህይወት እና መከራ መቀበል አልችልም። ልጆቼን ማዳን ፈለው ና ፓርቄ ወይም ተስማምቼ ቅርታ ጠይቅ ወደ ሀገሬ ልመለስ መስከላቸው ሲመለሱ ባዶ ነበር እና ያን ጊዜ አቶ መጃን አቶ አክሊሉን አንተ ጉዳይ ፈ ያዘው ብለው አቆዩዋቸው። እንዳጋጣሚ ጥሩ እድል ያጋጠማቸው ይህንን ስራ ለመስራት ፈረንሳዎች የኢትዮጵያን በጣሊያን መያዝ እውቅና አልሰጡም። ምንም እንኳ በጀርባ ብዙ ኢትዮጵያን የጎዱ ሙሶሊኒ እንዲወር ዳርዳሩን ያጎበገቡ ትችላለህ፣ ግድ የለህም የሚፈልገውን አድርግ እያሉ ሞራል የሰጡ ቢሆኑም ከያዘ በኋላ የኢትዮጵያ ነጻነት መደምሰሱን አምነው ለሙሶሊኒ እውቅና ከመስጠት ዝም ስላሉ ያ ከጦርነቱ በፊት ተቋቁሞ የነበረው ሌጌሽን ሌጋሲዮን ሰራ ነበር፣ እና አቶ አክሊሉ በጉዳይ ፈጻሚነት እንዲያካሄዱት ተደረገ። እስኪ ወደ ኋላ ጊዜ ስራቸውን እንምጣ። በሌሎች መጽሐፎቸውም በዝርዝር እንዳስቀምጡት በዲፕሎማሲው ጎራ በርካታ ስራዎችን ለኢትዮጵያ ያገለገሉ ሰው ናቸው። ለዚህም ሽልማት ያበቃቸው ለሀገር ያበረከቱት አስተዋጽኦ ነው። ና ማሳያዎቹን ይንገሩን። የትኞቹ ናቸው? ከስራዎቻቸው ትልልቆቹ እንደ በዋናነት የሚጠቀሱት የውጭ ጉዳይ ሚኒስትር ሲሆኑ በመግቢያ ንግግር የምዳገልጫዋለው የመጀመሪያ ስራቸው በሺህ ዘጠኝ መቶ አርባ ሁለት ዓመተ ምህረት እንደ ፈረንጆች አቆጣጠር እንግሊዞች የኢትዮጵያን አርበኞች ይዘው ተዋግተው ከኢትዮጵያ ፋሽስት እንዲባረር ካስደረጉ በኋላ ከኢትዮጵያ በእንግሊዝና በቀዳማዊ ስላሴ መካከል አንድ ስምምነት መፈረም አለበት ብለው የሀገሩን ስልጣን በሙሉ እነሱ ይዘው አስፈረሟቸው እና ያ ውል ለሁለት አመት የሚያገለግል ነበር። ከሁለት አመት በኋላ ግን ወይ መለወጥ ወይ መሰረዝ ወይ መሻሻል ነበረበት እና አቶ አክሊሉ የተሾሙት ወደ ውጭ ጉዳይ የገቡት ይሄ ውል ከማለቁ ከጥቂት ወራት በፊት ነው። ስለዚህ የአድል አጋጠማቸው። ከእንግሊዞች ጋር ያለንን ውል እናፈርስ፣ የምናፈርሰውም በዲፕሎማሲ ጎዳና ነው። ላደረጋችሁልን እርዳታ ምንጊዜም ውለታችሁን አንረሳውም። በጣም ከፍ ያለ እርዳታ ነው፣ ውለታችሁ ከባድ ነው። ነገር ግን ጣሊያን ከሄደ በኋላ የሀገሩን ስልጣን እናንተ ጠቅልላችሁ ይዛችሁ በሞግዚት አስተዳደር መያዛችሁ ትክክል አይደለም። እኛ አሁን ነፃነታችንን አግኝተናል፣ ሀገራችንን ማስተዳደር የምንችልም ሰዎች ተገኝተናል። ንጉሰ ነገስቱም ይሄው ድል አድገው ተመልሰው መጥተዋልና ይህን ይህንን ስልጣን ተግበስብሶ ለእንግሊዞች የተሰጠው ይለቀቅልን በሚል መልክ ተሟገቱ። እንግሊዞችን በእውነቱ አይወዷቸውም። ብቻ ተቀበሏቸው፣ እና እንደገና ሌላ አይነት ውል የሰላም የወዳጅነት የመረዳዳት ያለበት የኢትዮጵያን ነጻነት የሚያረጋግጥ እና የኢትዮጵያን መንግስት በትክክል ስራውን ለመስራት የሚያስችል መንገድ ያለበት ውል እንዲዘጋጅ ተደርጎ ውል ተፈረመ። ይሄ የመጀመሪያ ስራቸው ነው። ከባድ ነው። ክርክሩ ሰፊ ነው። ጓደኞቻቸውን ጋራ በደንብ ተባብረዋል። በዚያን ዘመን በጣም ተምረው ከውጪ የተመለሱት አቶ መኮንን ደስታ ኋላ ደጃዝማች፣ በሃርቫርድ አንትሮፖሎጂ ተምረው ዲግሪ ያገኙ አቶ ይልማ ደረሳ በለንደን ስኩል ኦፍ ኢኮኖሚክስ የተማሩና ዲግሪ ያገኙ ነበሩ። አክሊሉ ሀብተወልድ ከሶርቦን ዩኒቨርሲቲ የወጡ ሶስቱም ተባብረው እየተቀባበሉ እንግሊዞችን የለም የሚገባ ነገር አይደለም፣ እና ይሄ ውል የኢትዮጵያን ነጻነት በሚገባ አረጋግጦ ኢትዮጵያ በነጻነቷ መስራት የምትችል ነጻ አገር መሆኗን ማረጋገጥ አለባችሁ ብለው ተከራከሩ። በመጨረሻውም ይሄ እድል ተገኘ እና ትልቁ ስራ የእንግሊዞችን ህግ ማስለወጥ የአገር ባለ ውለታነታቸው በሁለት ሀገሮች ሊደረግ ይችል የነበረን ስምምነት ወይም የተደረገውን ኢትዮጵያን ይጎዳ የነበረ ስምምነት እንዲለወጥ ማድረግ ድረስ የሰሩ ናቸው። ሌሎች በርካታ ስራዎችን እንደሰሩ በታሪክ የጻፏቸውን ጽሁፎች ያሳያሉ። ዘውዴ ረታ ደራሲ፣ የታሪክ ጸሐፊ በተለያዩ ሀገሮች በአምባሳደርነት አገልግለዋል። በጋዜጠኝነትና የተለያዩ የሙያው ደረጃዎችም ሰርተዋል። የጸሐፌ ትእዛዝ አክሊሉ ሀብተ ወልድን የዘንድሮ የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ ወይም ሲድ ሽልማት አስመልክቶ ለማስታወቂያ የሚሆነውን የውይይታችንን በዚህ እንቋጭ እንጂ በሌላ ፕሮግራም እንመለስበታለን። አሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ደናውኑ ልይ የተከበራችው አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሳዓት እስከ 1 ሳት ተኩል በ14301 መካከለኛ መጐድ የሚሠራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክእናዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማናት ملكا مشيت